ለኤችአይቪ ኤድስ ሕክምና የዋለ አስተማማኝ መድኃኒት ሙከራ ከተጀመረ እነሆ ዛሬ 25 ዓመት ደፍኗል። ካሮሊን ፕሪሱቲ ያጠናቀረችውን ዘገባ ሶሎሞን አባተ ያቀርበዋል። ኤች አይ ቪ በሀገሩ ተንሰራፍቶ ከ300 ሺህ በላይ አሜሪካውያንን ገድሏል። ጊዜው 1987 ዓመተ ምህረት ነበር። ልክ የዛሬ 25 ዓመት ከዚያ ቀደም ሲልም ታዲያ አክት አፕ በሚል መጠሪያ የተደራጁ አሜሪካውያን ለኤች አይ ቪ ኤድስ ምርምርና ሕክምና ጠቅም ያለ ገንዘብ እንዲመደብ ድምፃቸውን ከፍ አድርገው ይወተውቱ ነበር። የአክት አፕ መስራች ሌሪ ክሬመር ባለፈው ወር ከማለፋቸው ጥቂት ቀደም ብሎ ለቪኦኤ ሰጥተውት በነበረ ቃል ለኤድስ የተጋለጠው ማኅበረሰብ ጭራሽ ተዘንግቶና ተገፍቶም እንደነበር ተናግረዋል። ይህንን ያገኘውን ሁሉ የሚገድል ቫይረስ ለመዋጋት ዓለምን ለማንቃት ብቻችንን መጮህ ነበረብን ብለዋል። ዝምታ ሞት ነው በሚል መሪ ቃል ይንቀሳቀስ የነበረው የክሬመር ቡድን ታዲያ በዩናይትድ ስቴትስ ለመድኃኒቶች እውቅና የሚሰጠውን የምግብና የመድኃኒት አስተዳደርን ወረረ። ሙሉውን ህንጻና ድርጅቱንም በወረራቸው መዝጋትና ማቆም በመቻላቸው አባነኑን ብለዋል። የአስተዳደሩ የኤች አይቪ ኤድስ መርሃ ግብር ግንኙነት ዳይሬክተር የነበሩት ሪቻርድ ክላይን ለውጡ እየተሰማ የኤድስ ህሙማንም ድምጽ ቦታ እያገኘ መጣና በመድኃኒት አስተዳደሩ የመማክርት ኮሚቴዎች ውስጥ ለኤች አይቪ የተጋለጡት ሰዎች እንዲገቡ ተደረገ። በመንግስቱ በጀት የሚንቀሳቀሱ ምርምሮች የሰውን ህይወት ማቆየት የሚቻልባቸውን መንገዶች ለማግኘት መማሰን ያዙ። የምርመራና የግምገማ ስራዎች መድኃኒቱን የማግኘቱን ጥረት አጠናከሩ። በሰውነት ውስጥ ፕሮቲንን የሚሰባብሩና የሰውነት አሲዶችን ሰንሰለት የሚበጣጥሱ ንጥረ ነገሮችን ማቆም የሚችሉትን ጨምሮ አዳዲስ መላዎች ብቅ ብቅ ማለት ጀመሩ። የተለያዩ መድኃኒቶች ውህዶችም ቫይረሱ እንዳይራባና የመቋቋም ኃይልም እንዳይኖረው ለማድረግ አስቻሉ። በሰኔ ሺ ዘጠኝ መቶ ሰማንያ ሰባት ዓመተ ምህረት ፌዴራሉ የምግብና የመድኃኒት አስተዳደር ሳኩዊናቪር የሚባለው ውህድ መድኃኒት ሙከራ እንዲጀመር ፈቀደ። በስድስት ወራት ውስጥ ሳኩዊናቪር የኤች አይቪን መንሰራፋት ማቆም የሚያስችል ውህድ መድኃኒት መሆኑ ተረጋገጠ። የብሔራዊ የሰውነት መቆጣትና የተላላፊ በሽታዎች ጥናት ኢንስቲትዩቱ ዋና ዳይሬክተር አንቶኒ ፋውቺ ያንን ጸረ ኤች አይ ቪ ትግል ለአመታት መርተዋል። ኤች አይ ቪ በደማቸው ውስጥ የሚገኝ ሰዎችን ሕይወት ሙሉ በሙሉ ቀይሯል። ምክንያቱም ኤች አይ ቪን ለመዋጋት የሚችል እጅግ ከፍተኛ ብቃት ያለው መድኃኒት ያገኘ ነው ለመጀመሪያ ጊዜ ነበረ። ዛሬ ከአንድ ሚሊዮን በላይ አሜሪካውያን ኤች አይ ቪ በደማቸው ውስጥ አለ። በዓለም ዙሪያ ቁጥሩ ከ37 ሚሊዮን ይልቃል። ምንም እንኳ የኤድስን የሞት መጠን በእጅጉ መግታት ቢቻልም ለኤችአይቪ መከላከያ ክትባትም ለኤድስም ፍቱን መድኃኒት እስከዛሬ የለም። በተያያዘ ዜና ዓለም አቀፉ የኮቪድ-19 ወረርሽኝ የኤችአይቪና ኤድስ ህሙማን የሚጠቀሙባቸው መድኃኒቶች ተደራሽነትን ሊያሰናክል እንደሚችል የተባበሩት መንግስታት ድርጅት የኤድስ ቢሮ ዩኤንኤድስ አሳስቧል። ድርጅቱ ባካሄደው የዳሰሳ ጥናት በተለይ በዝቅተኛና መካከለኛ ገቢ ሀገሮች የኮሮና ቫይረስ መዛመትን ለመከላከል በሚወሰዱ ድንበር የመዝጋት እርምጃዎች የተነሳ የመድኃኒቶቹ አቅርቦት እንደሚደናቀፍ መመልከቱን ተናግሯል።